ፎሬን ሰርቪስ ኢንስቲትዩት አምሃሪክ ዩኒት ሴንተንስስ ህገ መንግስት ኢትዮጵያ ህገ መንግስት አላት። እንደ አውሮፓ አቆጣጠር በ አስራ ዘጠኝ መቶ ሰላሳ አንድ አመተ ምህረት ኢትዮጵያ ህገ መንግስት አውጥታለች። ይህ ህገ መንግስት በ1955 አመተ ምህረት እንደ ገና ተስፋፍቶ ወጥቷል። ፓርላማ ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የህግ መምሪያ የመጀመሪያው ክፍል የህግ መምሪያ ይባላል። የህግ መወሰኛ ሁለተኛው ክፍል ደግሞ የህግ መወሰኛ ይባላል። ምርጫ የፓርላማ ምርጫ እንዴት ነው? አባል አውራጃ ወረዳ ለህግ መምሪያ የሚሆኑትን አባሎች ህዝቡ ከየጠቅላይ ግዛቱ ከየአውራጃው እና ከየወረዳው ይመርጣል። ባላባት መሾም ለሕግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በሥራቸው ከታወቁት መኳንንቶች እና ባላባቶች መካከል መርጦ ይሾማል። መመረጥ አባሎቹ ለስንት ዓመት ይመረጣሉ? መሾም። የሕግ መምሪያ አባሎች ለአራት ዓመት ብቻ ሲመረጡ፣ የሕግ መወሰኛ አባሎች ለስድስት ዓመት ይሾማሉ። ፎር ፍሎንሲ ኢትዮጵያ ሕገ መንግሥት አላት። እንደ አውሮፓ አቆጣጠር በ1931 አመተ ምህረት ኢትዮጵያ ሕገ መንግሥት አውጥታለች። ይህ ሕገ መንግሥት በ1955 አመተ ምህረት እንደ ገና ተስፋፍቶ ወጥቷል። ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የመጀመሪያው ክፍል የሕግ መምሪያ ይባላል። ሁለተኛው ክፍል ደግሞ የሕግ መወሰኛ ይባላል። የፓርላማ ምርጫ እንዴት ነው? ለሕግ መምሪያ የሚሆኑትን አባሎች ሕዝቡ ከየጠቅላይ ግዛቱ ከየአውራጃውና ከየወረዳው ይመርጣል። ለሕግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በስራቸው ከታወቁት መኳንንቶችና ባላባቶች መካከል መርጦ ይሾማል። አባሎቹ ለስንት ዓመት ይመረጣሉ? የሕግ መምሪያ አባሎች ለአራት ዓመት ብቻ ሲመረጡ፣ የሕግ መወሰኛ አባሎች ለስድስት ዓመት ይሾማሉ። ፎር ኮምፕሬሄንሽን ኢትዮጵያ ሕገ መንግሥት አላት። እንደ አውሮፓ አቆጣጠር፣ በ1931 ዓመተ ምህረት ኢትዮጵያ ሕገ መንግሥት አውጥታለች። ይህ ሕገ መንግሥት በ1955 ዓመተ ምህረት እንደ ገና ተስፋፍቶ ወጥቷል። ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የመጀመሪያው ክፍል የሕግ መምሪያ ይባላል። ሁለተኛው ክፍል ደግሞ የሕግ መወሰኛ ይባላል። የፓርላማ ምርጫ እንዴት ነው? ለሕግ መምሪያ የሚሆኑትን አባሎች ሕዝቡ ከየጠቅላይ ግዛቱ ከያውራጃውና ከየወረዳው ይመርጣል። ለሕግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በሥራቸው ከታወቁት መኳንንቶችና ባላባቶች መካከል መርጦ ይሾማል። አባሎቹ ለስንት ዓመት ይመረጣሉ? የሕግ መምሪያ አባሎች ለአራት ዓመት ብቻ ሲመረጡ የሕግ መወሰኛ አባሎች ለስድስት ዓመት ይሾማሉ። የመገናኛ ሚኒስትሩ ማን ናቸው? አቶ ዮሐንስ ናቸው። የጥሩነሽ አባት ስመ ጥሩ ነበሩ? አዎ፣ ስመጥሩ ነበሩ። በኢትዮጵያ ላይ መንገስ የሚችል እንዴት ያለ ሰው መሆን አለበት? አብዛኛውን ጊዜ የንጉሥ ልጅ መሆን አለበት። ኢትዮጵያ ውስጥ ንጉሥ ስንት ዓመት መንገስ ይችላል? የተወሰነ አይደለም። ታላቅ ወንድምህ የሚማረው የት አገር ነው? አሜሪካ ውስጥ ነው። ከመጽሐፉ ስር የነበረውን ጋዜጣ ማን ወሰደው? እኔ ወስጄ ለአልማዝ ሰጠኋት። አቶ ለማ የሚሠራው ከማን ስር ነው? ከንግድ ሚኒስትሩ ስር ነው። የኢትዮጵያ ፓርላማ የሚገኝ በየትኛው ከተማ ውስጥ ነው? በአዲስ አበባ ከተማ ውስጥ ነው። ስለ አገርህ ህገ መንግሥት የት ተማርክ? የትምህርት ቤት ውስጥ ነው። በሕግ መወሰኛ ክፍል ውስጥ ሰርተ ታውቃለህ? የለም፣ ሰርቻ አላውቅም። የፓርላማው አባሎች እዚህ ይመጣሉ? የለም አይመጡም። ወንድምህ የሕግ መወሰኛ አባል ናቸው? አዎ ናቸው። የትኛው ወረዳ ትምህርት ቤት የሚያስፈልገው ይመስልሃል? ወረዳዎቹ ሁሉ ትምህርት ቤት ያስፈልጋቸዋል። ከአገሩ ባላባቶች አንዱ አገረ ገዢ እንዲሆን ተሾመ አዎ አንዱን ሾሙት የነለማ ቤት የአስተማሪዎች መገናኛ ነው አዎ የአስተማሪዎቹ ሁሉ መገናኛ ነው እናንተ አውራጃ ውስጥ ያለው ትልቁ ወንዝ ማን ይባላል አባይ ይባላል። ከሁላችሁ ታላቅ ማን ነው? አቶ ከበደ ነው። የወረዳውን ባላባት አየኸው? የለም አላየሁትም። ተማሪዎች መምረጥና ወደ አሜሪካ መልአክ እንችላለን? አዎ አንድ አስር ተማሪዎች መምረጥና መልአክ ትችላላችሁ። ለማ ባንተ ስር መስራት ይፈልጋል? የለም አይፈልግም። አሜሪካውያን የፕሬዚዴንት ምርጫ የሚያደርጉት መቼ ነው? ከአንድ አመት በኋላ ነው። የወረዳው ገዢ የተማረው የት አገር ነው? እንግሊዝ አገር ውስጥ ነው። የፓርላማው አባሎች በአመት ውስጥ የረፍት ጊዜ አላቸው? አዎ፣ በሰኔ ወር ውስጥ ያርፋሉ። ናራቲቭ ድርሰት ዛሬ የኢትዮጵያን ምክር ቤት አየሁት። አስተማሪው በትምህርታቸው ብልጫ ያገኙትን ተማሪዎች አመሰገናቸው። አሳብህን እደግፋለሁ። መደገፍ። የሚኒስትሮች ምክር ቤት። አዲሷ ኢትዮጵያ እንደ አውሮፓ አቆጣጠር በ1931 ዓመተ ምህረት የመጀመሪያውን ሕገ መንግስት አወጣች። ይህ ሕገ መንግስት እንደ ገና ተሻሽሎ ከ24 አመት በኋላ ወጣ። አዲሱ ሕገ መንግስት የመንግስቱን ጠቅላላ ስራና የፓርላማውን ስልጣን አስፋፍቶ ይገልጻል። እንደ ሌሎቹ አገሮች ሁሉ የኢትዮጵያ ፓርላማ ወይም ምክር ቤት ሁለት ክፍሎች አሉት። የመጀመሪያው ክፍል የሕግ መምሪያ ሲሆን፣ ሁለተኛው ደግሞ የሕግ መወሰኛ ነው። የሕግ መምሪያ አባሎች የሚመረጡት በሕዝብ ድምፅ ብልጫ ነው። ከየወረዳው ከየአውራጃውና ከየጠቅላይ ግዛቱ ሕዝብ የመረጣቸው ሰዎች ለሕግ መምሪያ ክፍል አባሎች ይሆናሉ። ለሕግ መወሰኛው ክፍል የሚመረጡት አባሎች በሕዝቡ አይደለም። ብዙ ጊዜ በመንግሥት ሥራ ላይ ሆነው አገራቸውን በማገልገል በስራቸው ከታወቁት ሰዎች መካከል ንጉሠ ነገሥቱ መርጦ አባል እንዲሆኑ ይሾማቸዋል። ለፓርላማው የሚመረጡት አባሎች ሕግ በማውጣትና የሕዝቡን ጥቅም በመደገፍ ሥራቸውን ያከናውናሉ። አብዛኛውን ጊዜ ሕግ የሚመነጨው ከፓርላማው ሳይሆን ከሚኒስትሮች ምክር ቤት ነው። ሆኖም አንዳንድ ጊዜ ከሕግ መምሪያ ክፍል ሕግ ሊመነጭ ይችላል። የሕግ መምሪያው አባሎች የሚመረጡት ለአራት ዓመት ሲሆን፣ የሕግ መወሰኛው አባሎች ግን ለስድስት ዓመት ነው። ጥያቄዎች የመጀመሪያው ህገ መንግስት በስንት ዓመተ ምሕረት ወጣ? አዲሱ ህገ መንግስት መች ወጣ? የአዲሱ ህገ መንግስት ዋና ዓላማ ምንድን ነው? የኢትዮጵያ ፓርላማ ስንት ክፍሎች አሉት? ስማቸው ማን ማን ይባላል? የህግ መምሪያ አባሎች የሚመረጡት እንዴት ነው? የህግ መወሰኛ አባሎች እንዴት ይመረጣሉ? የህግ መምሪያ አባሎች ለስንት ዓመት ይመረጣሉ? የፓርላማ አባሎች ሥራ ምንድን ነው? አብዛኛውን ጊዜ ህግ ከየት ይመነጫል? This is the end of unit 54.